ይህ የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻንል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ስርጭታችን ጀመረ። ¶¶ የጋምቤላ ክልል ምክር ቤት ዛሬ ሐሙስ ባካሄደው አስቸኳይ ጉባኤ አዲስ የክልል ፕሬዝደንትና ምክትል ፕሬዝዳንት መሾሙን አስታወቀ። አብዛኛው የልማት ስራ እንዳይሰራ ያደረገው የእርስ በርስ ግጭቶችና የሰላም መናጋት ስለሆነ ቅድሚያ ሰጥቼ መጀመሪያ የምንሰራው የሰላም ጉዳይ በሕዝቦች መካከል ያለውን የጋራ መግባባት የነበሩ ሰላማዊና የጋራ ግንኙነት አሁን የተሸረሸረውን ሰላም ለማመለስ ቅድሚያ የሚሰጠው ይሆናል። አዲስ የተሾሙት የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኡሞድ ናቸው። ዘገባው በአብይ ርዕሳችን ይዘነዋል። ይህንና ሌሎችንም የሀገር ውስጥና የውጭ አገር ዘገባዎችን ይዘናል። ክብራትና ክብራን ዛሬ ሐሙስ ነሐሴ 9 2016 ዓ ም ነው። ሳስተናገዳቸው የማመሻው እንግዲህ ወልደ ነኝ። ለዓለም ዜናው ደረጀ ደስታ በስቱዲዮ ይገኛል። ፕሮግራሙን ከስቱዲዮ ምታቀናብርልን ብርሃን ኃይሉ፣ የምሽቱ ዋና አዘጋጅ ቆንጅት ታዬ ነች። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤንስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁ እንድትታምሹ እየጋበስ አሁን በቅድሚያ ወደ ዓለም ዜናው። ሰላም ጤና ይስጥልን። በድጋሚ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የሟቾች ቁጥር ከ40 ሺህ በላይ በሆነባት ጋዛ የተኩስ አቁም ግፊቱ አይለዋል። በሐማስ በሚመራው ጤና ሚኒስቴር 40 ሺህ ሰዎችን ገድሏል ያለው የጋዛ ጦርነት የበለጠ እንዳይስፋፋ ለማድረግ የተኩስ አቁም ግፊት እየጨመረ ሲሆን ዛሬ ሐሙስ በካታር ድርድር እየተካሄደ ነው። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የካታር ጠቅላይ ሚኒስትር ኢራንን፣ ሐማስንና እስራኤልን የተኩስ አቁም ጥረቶችን ሊያደናቅፉ ከሚችሉ እርምጃዎች እንዲቆጠቡ አስጠንቅቀዋል። የአሜሪካ የካታርና የግብጽ አስታራቂዎች እስራኤልና ሐማስን ለውይይት ቢጋብዙም ሐማስ በውይይቱ አልተገኘም። ድርድሩ ነገ አርብ ይቀጥላል ተብሏል። በጋዛ የአየር ድብደባዎች ጉዳት ማድረሱን አሁንም ቀጥለዋል። ዛሬ ሐሙስ በደረሰ ጥቃት በጋዛ ከተማ አምስት ሰዎች ተገድለዋል። የሲቪሎችና ተዋጊዎችን ሞት ለይቶ አላመለከተም የተባለው የጋዛ ጤና ሚኒስቴር ባለፉት 24 ሰዓታት ውስጥ ብቻ አርባ ሰዎች መሞታቸውን አስታውቋል። የእስካሁኑ የተኩስ አቁም ድርድር ጥረት ፍሬ ያላስገኘ ሲሆን፣ የሰዎች እልቂት፣ መፈናቀልና የመሰረተ ልማት ውድመትን ያስከተለ በመሆኑ በጋዛ ያለው ሁኔታ አሁንም አሳሳቢ እንደሆነ ቀጥሏል። የአሜሪካ የፍትህ ሚኒስቴር ስለ አደጋው ከቦይንግ ጋር የደረስኩበት ስምምነት አግባብ ነው አለ። የዩናይትድ ስቴትስ ፍትህ ሚኒስቴር 346 ሰዎች ለሞቱበት የአውሮፕላን መከስከስ አደጋ ጥፋተኝነቱን አምኖ የወንጀል ክሱ እንዲቀርለት ከጠየቀው ቦይንግ ጋር የደረስኩበት ስምምነት አግባብ ነው ሲል በ737 ማክስ አውሮፕላን የተጎጂ ቤተሰቦችን ትችት ተከላክሏል። አንድ ከፍተኛ የፍትህ ሚኒስቴር ባለስልጣን ትላንት ረቡ በፍርድ ቤት መዝገብ ላይ እንደተናገሩት አቃቢያን ሕጎች ቦይንግ በሌሎች ተጨማሪ ከባድ ወንጀሎች ለመክሰስ የሚያስችል ቦይንግን በሌሎች ተጨማሪ ከባድ ወንጀሎች ለመክሰስ የሚያስችል በቂ ማስረጃ የለም ብሏል። በስምምነቱ መሰረት ቦይንግ የ737 ማክስ አውሮፕላንን ደህንነት ፈትሸው ያጸደቁት ተቆጣጣሪዎቹ ማታለል፣ ማጭበርበር እና ማሴር በመፈጸማቸው ጥፋተኛ ነኝ ብሎ ያምናል። ሁለት የቦይንግ 737 ማክስ አውሮፕላኖች እንደ ኤሮፓ አቆጣጠር በ2018 በኢንዶኔዚያና እንዲሁም በ2019 ኢትዮጵያ ውስጥ ተከስክሰዋል። ስምምነቱ በስምምነቱ መሰረት ቦይንግ ቢያንስ የ243.6 ሚሊዮን ዶላር ቅጣት ይከፍላል። 455 ሚሊዮን ዶላር ደግሞ ለደህንነት ጥበቃና ፍተሻ መርሃ ግብሮች የሚከፍል ሲሆን ለሶስት ዓመታት በገደብ ይቆያል። ከአደጋው ተጎጂ ቤተሰቦች መካከል የተወሰኑት ቦይንግ ለጠፋው ሕይወት የተፈረደበት ቅጣት አነስተኛ ነው ሲሉ በቴክሳስ የሚገኘውን የፌዴራል ዳኛ የይግባኝ በመጠየቅ ውሉን ውድቅ እንዲያደርግ ጠይቀዋል። የፍትህ ሚኒስቴር ስምምነቱ ቦይንግ ለከባድና ለተረጋገጠ ጥፋት ተጠያቂ የሚያደርግና የህዝብን ጥቅም የሚያስከብር ነው ብለዋል። የግብጽ የመጨረሻው ስርወ መንግስት ቅርሶች የተገኙት የመጨረሻው የግብጽ ስርወ መንግስት ቅርሶች 63 በሚደርሱ መቃብሮች ውስጥ መገኘታቸው ተነገረ። ባለሙያዎቹ በናይል ዴልታ ውስጥ በሚገኝ መቃብሮች ውስጥ ተገኝተዋል የተባሉትን ቅርሶችን ለማደስና ለመለየት እየሰሩ መሆኑን የሀገሪቱ የቅርስ ባለስልጣናት ባለፈው ሰኞ አስታውቀዋል። ቅርሶቹ ከክርስቶስ ልደት በፊት በ305 ዓመተ ዓለም ጀምሮ ግብፅን ለ300 ዓመታት ያህል ገዝተዋል የሚባሉት የታላይ ሜክ ስርወ መንግስት መሆናቸው ተጠቅሷል። ከቅርሶቹ መካከል የወርቅ ቁርጥራጭና ጌጣጌጦች እንደሚገኙበት ተመልክተዋል። የተወሰኑት ቅርሶች በ አንደኛው የአገሪቱ ሙዚየም ሊታዩ እንደሚችሉ የቱሪዝምና ጥንታዊ ቅርሶች ሚኒስቴር ቃል አቀባይ ኔቪን አል አሪፍ ተናግረዋል። ባለስልጣናት የግብጽ አርኪኦሎጂስቶች ዴሚታ በተባለው ግዛትና ከተማ በቴል አልዲር ኔክሮፖሊስ በጭቃ ጡብ የተሰሩ መቃብሮችን ማግኘታቸውን ባለፈው ወር በሰጡት መግለጫ ገልጸዋል። በመቃብሮቹ አካባቢ የተገኙት ሌሎች ቅርሶች ከታላይሜክ ዘመን ጀምሮ ሐውልቶች፣ የቅብር ስነ ስርዓት ማስፈጸሚያዎች፣ የሸክላ እቃዎችና 38 የነሐስ ሳንቲሞች ይገኙበታል። የታላይሜክ ስርወ መንግስት ወደ ሮም ግዛት አካልነት ከመቀየሩ በፊት የግብፅ የመጨረሻው ግዛት እንደነበረ ተመልክቷል። በ305 ዓመተ ዓለም የተመሠረተው ሰርወ መንግሥት ያበቃው የመቄዶንያው ታላቁ እስክንድር ግብፅን በ332 ዓመተ ምለት ዓለም ከያዘ በኋላ በንግሥት ኪሎፓትራ የመጨረሻው ዘመን ነው። እንደ አውሮፓ አቆጣጠር በ2018 በካይሮ በሚገኘው የግብጽ ሙዚየም ለመጀመሪያ ጊዜ ዘመን የተገኙ ወደ 300 የሚጠጉ ቅርሶች ለእይታ ቀርበዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዋሽንግተን በቴህራንና በኢራን በሚደገፉ ቡድኖች ላይ ዛሬ ሐሙስ ተጨማሪ ማዕቀቦች መጣሏን የዩናይትድ ስቴትስ የገንዘብ ሚኒስቴር አስታወቀ። የሁቲና ሂዝቦላን የንግድ መረቦችን ኢላማ ያደረገው ማዕቀብ የተጣለው ዩናይትድ ስቴትስ በትሄራን እና በኢራን በሚደገፉ ቡድኖች ላይ ያሳደረችውን ጫና ከፍ ባደረገችበት ወቅት ነው። ዩናይትድ ስቴትስ ገንዘብ ሚኒስቴር ባወጣው መግለጫ ማዕቀቡ ለሁቲ የፋይናንስ ባለስልጣናት ዘይትና ፈሳሽን ጋዝን ጨምሮ የኢራን ሸቀጦችን ወደ የመንና የተባበሩት አረብ ኤምሬቶች በማጓጓዝ ተሳትፈዋል በሚል የተከሰሱትን ኢላማ ያደረገ መሆኑን አስታውቋል። የሚኒስቴሩ መግለጫ በሰኢድ አልጀማል ከተዘረጋው መረብ የሚገኘው ገቢ በቀይ ባህር ላይ የተሰማሩትን እቃ አጓጓዥ መርከቦችና የሲቪሎችን መሰረተ ልማት ኢላማ ያደረጉትን የሁቲዎች ጥቃት ይደግፋል ብለዋል። በቀይ ባህር ላይ በተሰማሩ የንግድ መርከቦች ላይ በኢራን በሚደገፉ የውቲ ሚሊሻዎች የሚደርሰው ጥቃት የምስራቅና የምዕራብ ንግድ መስመሮችን እያስተጓጎለ ነው። የማጓጓዣ ወጪዎችንም በመጨመር በእስያና በአውሮፓ ወደቦች መጨናነቅ እንዲፈጠር እያደረገ መሆኑም ተጠቅሷል። በመጨረሻም ፕሬዚደንት ትራምፕ ጥፋተኛ ተብለው ከተወሰነባቸው የአፍ ማዘጊያ ገንዘብ ወንጀል ጋር ተያይዞ የሚሰጣቸው የቅጣት ውሳኔ ከህዳሩ ፕሬዚደንታዊ ምርጫ በኋላ በመሆን እንዲራዘምላቸው ጠየቁ። የቀድሞው ፕሬዚደንት ዶናልድ ትራምፕና የሪፐብሊካን ፕሬዚደንታዊ እጩ ጠበቃ ቶድ ብላንች ዛሬ ሐሙስ ይፋ ባደረጉት ደብዳቤ በታቀደው መሰረት ከምርጫው ሰባት ሳምንታት አስቀድሞ እንደ ኤሮፓ አቆጣጠር መስከረም 18 ሊሰጥ የታሰበው ውሳኔ በምርጫው ጣልቃ መግባት ሊሆን ይችላል ብለዋል። ብላንች፣ በቅርቡ ጠቅላይ ፍርድ ቤት በፕሬዝደንት ያለመከሰስ መብት ላይ በሰጠው ውሳኔ ምክንያት ጉዳዩን ውድቅ ለማድረግ ዳኛው ከወሰኑ በኋላ ትራምፕ በሚቀጥሉት እርምጃዎች ላይ እንዲወስኑ ተጨማሪ ጊዜ ጠይቀዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት በፕሬዚዳንት ያለመከሰስ ጉዳይ ላይ የሰጠውን ውሳኔ መሰረት ውሳኔውን እንዲቀለብስና ክሱን ውድቅ እንዲያደርግ ተከላካዩ በጠየቁት መሰረት እንደ አውሮፓ አቆጣጠር መስከረም 16 ከሚሰጠው ውሳኔ በፊት ትረምፕ በቀጣይ መውሰድ ስላለባቸው እርምጃ ጊዜ ይሰጣቸዋል ሲሉ ጠበቃው ጽፈዋል ለጥድፊያው ምንም መሰረት የለም ሲሉም ብላንች አክለዋል ጠበቃው የትረምፕን ጉዳይ ለሚመለከቱ የኒውዮርኩ ዳኛ ሁዋን ኤም ደብዳቤውን ትላንት ረቡዕ የላኩት ከጉዳዩ ራሳቸውን እንዲያገሉ የጠየቁት ጥያቄ በዳኛው ውድቅ ከተደረገ በኋላ ነው። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የሐሙስ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ወደ እንግዱ ወልዴ መልሳችኋለሁ። ደረጀ ደስታን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት የአማርኛ ፕሮግራም ስርጭታችን ነው። ሳስተናግዳችሁ የማመሸው እንግዳ ነኝ። ፕሮግራሙን ከስቱዲዮሙ ትቆጣጠርልን ብርሃን ኃይሉ፣ የዌብና ማህበራዊ ሚዲያ አሰናጃችን አበባዮ ገበያ ነች። የምሽቱ ዋና አዘጋጅ ደግሞ ቆንጂት ታዬ። አሁን በቀጥታ ለምሽቱ ወደመረጥነው አብይ ርዕስ ዘገባችን እናልፋለን። የጋምቤላ ክልል ምክር ቤት ዛሬ ሐሙስ ባካሄደው አስቸኳይ ጉባኤ በክልሉ ፕሬዝደንትና ምክትል ፕሬዝደንት ምትክ አዲስ መሪዎችን መሾሙን የክልሉ መንግሥት የኮሚኒኬሽን ጉዳዮች ጽሕፈት ቤት አስታውቋል። ምክር ቤቱ ወይዘሮ ዓለሚቱ ኡሞድን የክልሉ ርዕሰ መስተዳድር ዶክተር ጋልዋክ ኦርን ሮንን ደግሞ ምክትል ርዕሰ መስተዳድር አድርጎ ሾሟል። የመሪነቱን ስልጣን የተረከቡት ወይዘሮ ዓለሚቱ ኡሞድ በስራቸው ለክልሉ ሰላም መረጋገጥ ቅድሚያ እንደሚሰጡ ለአሜሪካ ድምፅ ተናግረዋል። በአመራር ለውጡ ላይ ለአሜሪካ ድምፅ አስተያየት የሰጡት የጋምቤላ ዩኒቨርሲቲ መምህር ዶክተር ዴቪድ ሮዋች ዛሬ የተሾሙት መሪዎች በቂ ትምህርት ዝግጅት እና ልምድ ያላቸው ስለሆኑ የክልሉን ሰላም ችግር በመፍታት ረገድ ለውጥ ያመጣሉ ብለዋል። አንድ የጋምቤላ ከተማ ነዋሪ በበኩላቸው አዲሱ አመራር በብሔር ልዩነት ምክንያት ችግር ላይ የወደቀውን የክልሉን ህዝብ አንድነት ለመመለስ እንዲሰራ ጠይቀዋል ገብረ ሚካኤል ገብረ መድን ዝርዝሩን ያሰማናል ካለፉት ሁለት ዓመታት ጀምሮ በሚያጋጥሙ የጸጥታ ችግሮች ውስጥ በቆየው የጋምቤላ ክልል በዛሬው ዕለት የከፍተኛ አመራር ለውጥ መደረጉን የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት አስታውቀዋል የክልሉ ምክር ቤት ዛሬ ሐሙስ ነሐሴ 9 ቀን 2016 ዓ ም ባካሄደው አስቸኳይ ጉባኤ ከዚህ በፊት የሴቶችና ማኅበራዊ ጉዳይ ሚኒስትር ዲኤታ የነበሩትን ወይዘሮ ዓለሚቱ ኡሞድን የክልሉ ርዕሰ መስተዳድር ዶክተር ጋልዋክሮንን ደግሞ ምክትል ርዕሰ መስተዳድር አድርጎ ሾመዋል። በአስቸኳይ ጉባኤው ላይ ስልጣናቸውን ያስረከቡት የክልሉ የቀድሞ ፕሬዚደንት አቶ ኡመድ ኡጁሉና ምክትላቸው አቶ ቴንኳይ ጆክ በምን ምክንያት ከኃላፊነታቸው እንደለቀቁ የአሜሪካ ድምፅ ማረጋገጥ አልቻለም። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባወጣው መግለጫ ግን የአመራር ለውጥ ያስፈለገበት ምክንያት በክልሉ በሰላምና በጸጥታ እንዲሁም በልማት ዘርፍ በርካታ ስራዎች ቢሰሩም በተቀመጡት አቅጣጫዎች ውስነቶች በመታየታቸውና የቀድሞው ርዕሰ መስተዳደር ለሌላ የፓርቲ ተልዕኮ በመፈለጋቸው መሆኑን ጠቁመዋል። በዛሬው ዕለት ክልሉን የማስተዳደር ኃላፊነትን የተረከቡት ወይዘሮ ዓለሚቱ እሞድ ለአሜሪካ ድምፅ በሰጡት የስልክ ቃል መጠይቅ በክልሉ ያለው የጸጥታ ችግር ለልማት እንቅፋት መሆኑን ገልጸው በስራዎቼ ለሰላም ግንባታ ቅድሚያ እሰጣለሁ ብለዋል። ክልሉ አብዛኛው የልማት ስራ እንዳይሰራ ያደረገው የእርስ በርስ ግጭቶችና የሰላም መናጋት ስለሆነ ቅድሚያ ሰጥቼ መጀመሪያ የምንሰራው ካለው አመራር ጋር የሰላም ጉዳይ በሽቦች መካከል ያለውን የጋራ መግባባት፣ የነበሩ ሰላማዊና የጋራ ግንኙነት ሴቱን የማስቀጠል እና አሁን የተሸረሸረውን ሰላም ለመመለስ ቅድሚያ የሚሰጠው ይሆናል። ከዛ ቀጥሎ የልማቱን ስራ ጎን ለጎን ሊያረጋግጥ በሚችሉ እና የህዝቦች አንድነትን ሊያጠናክሩ የሚችሉ ስራዎች እና ያው ክልሉ ደግሞ አስቀድሞ ያቀዳቸው ስራዎች አሉ። እነዚያም ስራዎች ስር አይቶ የማስቀጠል ስራ ለመስራት እንግዲህ ቅድሚያ ሰጠን የምናከናውናቸው ናቸው ተግባራት ይሆናሉ። ክልሉ በተለይም ባለፉት ሁለት ዓመታት በጸጥታ ችግር የተነሳ ቀውስ ውስጥ እንደነበር የክልሉ ነዋሪዎች ባለሙያዎችና የሰብአዊ መብቶች ተቋማት ሲገልጹ ቆይተዋል። የክልሉ መንግስትም ቀደም ሲል ባወጣው መግለጫ ካለፉት ሁለት ዓመታት ወዲህ በክልሉ የብሔር ግጭት፣ ሽብርተኝነት፣ ደረቅ ወንጀሎችና ሕገወጥ የጦር መሳሪያ ዝውውርን የመሳሰሉ ችግሮች እየጨመሩ መምጣታቸውን ገልጾ እነዚህ ችግሮች በክልሉ ግጭቶች እንዲባባሱ ማድረጋቸውን አስረድተዋል። በጋምቤላ ክልል በተደረገው የአመራር ለውጥ ላይ ለአሜሪካ ድምፅ አስተያየት የሰጡት የጋምቤላ ዩኒቨርሲቲ መምህር ዶክተር ዴቪድ ሩዋች በበኩላቸው በአሁኑ ጊዜ በክልሉ ያለው ዋናው ችግር የሰላም እጦት መሆኑን ጠቅሰው አዲሷ ርዕሰ መስተዳደር እና ምክትላቸው በዘርፉ ለውጥ እንደሚያመጡ አምናለሁ ብለዋል። በጣም ልምድ ያላቸው ሰዎች ናቸው፣ ትምህርት ያላቸው ሰዎች ናቸው፣ ህዝብ ወዳት ሰዎች ናቸው እና ሰላም ያመጣል። ዘላቸው ሰላም ያመጣል ልማትም እንድዛ አሁን የገንበለ ችግር ወጣት ስራ የላችሁ ሰው መስራት አልቻለም መቀሳቀስ አልቻለም ሰው አሁን አሁን ወዲያ ሰው እንቅስቃሴ ከጀመረ በልማት ዙሪያ በኩል እርግጠኛ ነኝ ሰዎች ትልቅ ነገር እያደርጋሉ ና ብዙ ይሰራሉ ሆኖም በአሁኑ ወቅት በክልሉ ህዝብ መካከል የሚታዩት በብሔር የመከፋፈል ችግርና ስር የሰደዱ ፖለቲካዊ ብልሽቶች የአዲሱ አመራር ፈተናዎች እንደሚሆኑ ዶክተር ደቪድ አልሸሸጉም ህዝባችን ተከፋፈል የኑዌር ወደ አኛ ክፍል ከተማ አይገባም። የአኛ ወደ ኑዌር አይገባም። አሁን መንግስት ተቋማት በሁለትም ከሁለት አመት እያለፈ ምንም ስራ አልሰራም። ለምን ኑዌር የነበረ አሁን ኑዌር አካባቢ እያለ መንግስት ተቋም አኛ አይመጣም። ፖሊስ ራሱ ተከፋፍል። አሁን ወደ እንደ መንግስት አይደለም መሰራ ይሄ ራሱ ዩናይት ለማድረግ በጣም ትልቅ ትልቅ ስራ ነው። በጣም ችግር ሊያጋጥማቸዋል። በጋምቤላ ክልል ያለው የህዝብ ለህዝብ ግንኙነት ተዳክመዋል፣ የብሔር ልዩነቶች ሰፍተው መተማመን ጠፍቷል የሚሉት የጋምቤላ ከተማ ነዋሪው አቶ ኦሞድ ጊሎ ደግሞ አዲሱ አመራር የህዝብን አንድነት ለመመለስ እንዲተጋ ጠይቀዋል። በመጀመሪያ ላይ ትኩረት መስጠት ያለባቸው ህዝቦቹን ተቆራርጠው ቆይቷል፣ እምነትም የለውም ስለዚህ በመጀመሪያ ማዋየትና እና ወደ ሰላም ባለቤትነት ሆኖ ተቀብለው መንከሳከስ የሚችሉ ማለት ነው። እነዚህም ካልተደረገው ለሚያደርጉት ነገር ስራ ሁሉ እንቅፋት ይሆንባቸዋል በሚል አዲሷ ርዕሰ መስተዳድር ወይዘሮ አለሚቱ ኡሞድ በክልሉ ያሉትን ችግሮች በመቅረፍ ሰላም ለማስፈን በሚደረገው ጥረት መላው የክልሉ ህዝብና ሌሎችም የሚመለከታቸው አካላት ከጎናቸው እንዲቆሙ ጥሪ አቅርበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል ገብረ መድህንን ለዘገባው እናመሰግናለን። በመከታተል ላይ የምትገኙት ከዋሽንግተን ዲሲ የሚተላለፍላቸውን የሐሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የሲቪል ማህበረሰብ ድርጅቶች ሀገራዊ የምክክር ሂደቱን ሊገመግሙ ነው ተባለ። በሀገራዊ ምክክሩ የህዝብ አጀንዳዎች ሙሉ ትኩረት እንዲያገኙ ግፊት እንደሚያደርግ የገለጸው የኢትዮጵያ ሰብዓዊ መብቶች ድርጅቶች ህብረት ሂደቱን የሚከታተልበትንና የሚገመግምበትን መርሃ ግብር ዛሬ ሐሙስ፣ ይፋ አድርገዋል። በአሁኑ ወቅት የሀገራዊ ምክክር አጀንዳዎችን የማሰባሰብ ሂደቱ በፍጥነት እየተከናወነ ነው ያሉት የህብረቱ ዋና ዲሬክተር መስዑድ ገበየው የጥራት ጉድለት እንዳያስከትል ግን ስጋታቸውን ገልጸዋል። ህብረቱ በክልሎች ውስጥ ከሚንቀሳቀሱ የሲቪል ማህበረሰብ ድርጅቶችም ጋር ምክክር ማድረጉን አስታውቀዋል። በጉዳዩ ላይ ከሀገራዊ ምክክር ኮሚሽኑ አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ኬኔዲ አባተ ዝርዝሩን ያሰማናል። የመንግስታዊ አወቃቀር ለውጥን ጨምሮ አራት የአገራዊ ምክክር አጀንዳዎችን ለኢትዮጵያ አገራዊ ምክክር ኮሚሽን ከዚህ በፊት ያቀረበው የኢትዮጵያ የሰብአዊ መብቶች ድርጅቶች ህብረት አሁን ደግሞ የኮሚሽኑ ስራ በተፈለገው መልኩ መሄዱን ለማረጋገጥ የሚያስችል የክትትልና ግምገማ መርሃ ግብር ይፋ ማድረጉን አስታውቋል። የክትትልና ግምገማ መርሃ ግብሩን ለማስፈጸም በተለያዩ የአገሪቱ ክልሎች ማዕከላት መቋቋማቸውን የኢትዮጵያ የሰብአዊ መብቶች ድርጅቶች ህብረት ዋና ዲሬክተር መስድ ገበየው ተናግረዋል። በዋናነት የኮሚሽኑን አጠቃላይ ስራዎች መገምገም ላይ ወይም ሞኒተሪንግ ላይ ትኩረት ያደረገ ነው። በሁሉም የኢትዮጵያ አካባቢ የሚሸፍን ወደ ሰባት ክላስተር አድርገን በተለያዩ ደረጃ አይነት ጉዳዮች ላይ የሚሰሩ ሲቪል ማህበራት በዋናነት ግን ሴቶች ላይ፣ አካል ጉዳተኞች ላይ፣ ወጣቶች ላይ፣ ሀገር ውስጥ መፈናቀል ከአረጋውያን ከሌሎችም የህዳጣንና የአነስተኛ ማህበረሰብ ክፍሎችን ትኩረቶችን ላይ ያደረጉ የሚሰሩትን በመያዝ የነዚህን ማህበረሰብ ክፍሎች ትርጉም ያለው ተሳትፎ የነዚህ ማህበረሰብ ክፍሎች ደግሞ ጉዳዮቹ መቅረባቸው እነዚህ እነዚህ ነገሮች ክትትል እየተደረገ ከስር ከስር መፍትሄ እንዲሰጥ በዋናነት ደግሞ በሀገር አቀፍ ደረጃ በሚቀርቡ ሀገራዊ አጀንዳዎች ወይም ደግሞ በክልልም ደረጃ ተነስተው ባሉ አጀንዳዎች ላይ ማህበረሰቡ ግንዛቤ ኖሮት እንዲከታተላቸው ባገኘው አጋጣሚ መብቶቻቸው እንዲከበሩላቸው ህዝቦች የሚያነሷቸው ጥያቄዎች ባለው የህግ አሰራርም ጭምር መፍትሄ እንዲያገኙ ለማድረግ የህዝብ ጉዳዮች የህዝብ ኮንሰርኖች የሚባሉት በሙሉ በሂደቱ ከዚህ በኋላ በሚኖሩት ሂደቶች ውስጥ ትርጉም ባለው መልኩ ትኩረት እንዲያገኙ ግፊት የምናደርግበት ግንዛቤ የምንፈጥርበትና ና አድቮኬት የምናደርግበት ይሆናል ብለን የምናስበ። ህብረቱ ይፋ ያደረገው የክትትልና ግምገማ መርሃ ግብር በክልሎች ከሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች ጋር በመተባበር የሚከናወኑ ሲሆን ከነዚህ የድርጅቶች ተወካዮች ጋራ ዛሬ በተዘጋጀ መድረክ ላይ ምክክር ተካሂዷል። በመሰረታዊ የማያግባቡ እንዲሁም የልዩነትና የግጭት መንስኤ በሆኑ አገራዊ ጉዳዮች ላይ በህዝቦች መካከል ምክክር ተደርጎ መግባባት እንዲፈጠር የማስቻል ተልዕኮ አንግቦ የተቋቋመው የኢትዮጵያ አገራዊ ምክክር ኮሚሽን በድጋፍና በተቃውሞ አውዶች ታጅቦ አጀንዳ የማሰባሰብ ሂደቱን ቀጥሏል። አገራዊ የምክክር ኮሚሽኑ አጀንዳ ወደ ማሰባሰብ ምዕራፍ ከተሸጋገረ በኋላ ሂደቱ በፍጥነት መቀጠሉ ጠቃሚ እንደሆነ የሚገልጹት የኢትዮጵያ የሰብአዊ መብቶች ድርጅቶች ህብረት ዋና ዲሬክተር መስዑድ ገበየው፣ በሌላ በኩል የጥራት ጉድለት ሊያስከትል እንደሚችል ስጋታቸውን ያብራራሉ። ይህን መሰል ክፍተቶች እንዲታረሙ ማድረግም የመርሃ ግብሩ ዓላማ እንደሆነ አመልክተዋል። እንግዲህ አንዱ ይሄ ራሽ ማድረጉ በጣም በፍጥነት በመደረጉ ነገሩ ትርጉም ባለው ሁኔታ እንደ ውጥራት ያላቸው ነገሮችን ኢቭን የጊዜ ውጥረት ራሱ እንደ ስጋት አንስተን፣ ለምሳሌ አዲስ አበባ ላይ ከተደረገው በጣም ሴሬሞኒያል ከመሆኑና በጣም ጥልቀት ያላቸው ቁልፍ ቁልፍ ጉዳዮችን ለማድረግ ከተሳታፊውን ብዛትና አንድ አዳራሽ ውስጥ ሰዎች ከመሆናቸው ከዚህ ከዚህ አንጻር እንደ ክፍተቶች አይተናል። ይሄንን እነሱም ሪፍሌክት አድርገውበት በራሳቸው ለሌሎች ክልሎች ትምህርት ወስደው በዛ መልክ እያስተካከሉ እንደሆነ ነው ያለን መረጃ። ለምሳሌ አዲስ አበባ ላይ የተደረገውን ካየን እነዚህ ጉዳዮች መነሳት ነበሩባቸው። እነዚህ አልተነሱም፣ ወይም የተነሱ ጉዳዮች አሰች በሀገራዊ ምክክር ደረጃ ሊቀርቡ የሚችሉ ናቸው፣ አይደለም የሚሉ እሳቤዎች ከዛ በኋላ በተለያዩ አርቲክሎች እንደዚህ በሚዲያም ባለሙያ ሲተነትኑ እናያለን። ይሄ ጥሩ ነው። አሁን ይህንን አይነት መወያየት እንዲኖር በሁሉም አካባቢ ነው የኛ ፍላጎት። በህብረቱ በተገለጸው ስጋት ላይ ከሀገራዊ ምክክር ኮሚሽኑ አስተያየት ለማግኘት ያደረግነው ጥረት ኮሚሽነሮቹ በስብሰባ ላይ በመሆናቸው ሊሳካልን አልቻለም። ሆኖም በአዲስ አበባ ከተማ በተካሄደው የአጀንዳ ማሰባሰብ ሂደት ላይ ከነበሩ ክፍተቶች ትምህርቶች መወሰዳቸውን ያስታወቀው የኢትዮጵያ ሀገራዊ ምክክር ኮሚሽን በሌሎች ክልሎች እየተከናወነ ባለው የአጀንዳ ማሰባሰብ ሂደት ላይ ማስተካከያዎች መደረጋቸውን መግለጹ ይታወቃል። አጀንዳ አለኝ የሚል ማንኛውም ሰው አጀንዳውን በተለያዩ አማራጮች የማቅረብ እድል እንዳለውም በተደጋጋሚ ገልጿል። የሰብአዊ መብቶች ድርጅቶች ህብረት ዋና ዲሬክተር መስዑድ ገበየው በተደራጀ መልኩ ይካሄዳል ያሉት የምክክር ሂደቱ ክትትልና ግምገማ ስለሚኖረው ፋይዳ አብራርተዋል። አጀንዳዎች በተሰበሰቡባቸው ክልሎች የተሰበሰበበትን የሄድበትን ሂደት ወደ ኋላ መለስ ብሎ ሪፍሌክት ማድረግ ነው። ሌሎች ገና ያልተሰበሰበባቸው ክልሎች ትምህርት እንዲወስዱበት ነው አንዱ። ሁለተኛው ደግሞ የተሄደበት ሂደት በክልል ደረጃ እዚህ ክልል ላይ ይሄ ችግሮች ነበሩበት ከተባለ፣ በዋናው ጉባኤ ላይ ያ ችግር ሪፍሌክት እንዳይሆን ትምህርት የሚሰጥ ይሆናል። ሶስተኛ ደግሞ ምንም ይሁን ምን የተከሰተው ነገር ደግሞ ዶኩሜንትድ መሆን አለበት። ጥሩም ከተሰራ ዶኩሜንት ይሆናል፣ ጥሩም ካልነበረ ዶኩሜንት ይሆናል ለወደፊት ትምህርት ይሆናል። የነበርንበት ሂደት ተሰንዶ ይቀመጣል ማለት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን የጀመረው ሁሉን አቀፍ ሀገራዊ ምክክር መፍትሄን ያመጣል በሚል እምነት ከኮሚሽኑ ጋር በትብብር የሚሰሩ በርካታ አካላት ቢኖሩም በአንጻሩ በሂደቱ አካታችነትና ገለልተኝነት ላይ እምነት የለንም በሚል ከመጀመሪያው ጀምሮ ራሳቸውን ያገለሉ እንዲሁም ግጭቶችን የማስቆምና መሰል ጉዳዮችን በቅድመ ሁኔታ በማስቀመጥ በመሃሉ ራሳቸውን ከተሳትፎ ውጭ ያደረጉም አሉ ኮሚሽኑ በትግራይና በአማራ ክልሎች ስራውን ማከናወን እንደተሳነውም ይታወቃል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ባለፈው ሰኔ 21 ቀን 2016 ዓ ም የስራ አፈጻጸም ሪፖርትን ለህዝብ ተወካዮች ምክር ቤት ሲያቀርቡ ግጭት ባለባቸው አካባቢዎች ሂደቱን ማስቀጠል አዳጋች መሆኑን አመልክተው መንግስት አስቻይ ሁኔታዎችን እንዲፈጥርና ምክር ቤቱን ኃላፊነቱን እንዲወጣ ጠይቀው ነበር። የምክክር ሂደቱ ሙሉ በሙሉ ባልተጀመረበት በትግራይ ክልል ስራውን ለመጀመር ኮሚሽኑ ዝግጁ ቢሆንም እስካሁን ይሁኝታ አላገኘም ሲሉ ዋና ኮሚሽነሩ አመልክተዋል። የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ የታገሰ ጫፎ በወቅቱ በሰጡት ማብራሪያ በትግራይ ክልል ሂደቱን ለማስጀመር ውይይት እየተደረገ ይገኛል ብለው የነበረ ቢሆንም እስካሁን ስለ ውጤቱ የተገለጸ ነገር የለም። በአማራ ክልልም ሰላምን ለማስፈን ከፋኖ ታጣቂ ቡድኖች ጋራ ንግግር መጀመሩን ጠቅላይ ሚኒስትር አብይ አህመድ ቢያስታውቁም ከፋኖ ኃይሎች በኩል የተሰጠ ማረጋገጫ የለም። ዩናይትድ ስቴትስን ጨምሮ የተለያዩ ሀገራትና ዓለም አቀፍ ተቋማት በኢትዮጵያውያን መካከል እርቅ ማውረድ ይቻል ዘንድ ከነጉድለቱም ቢሆን ሀገራዊ ምክክርና የሽግግር ፍትሕ መካሄድ እንዳለበት አቋማቸውን መግለጻቸው ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ኬኔዲ አባትን እናመሰግናለን ከአሜሪካ ድምፅ ስርጭታችን ይቀጥላል ካለፈው የካቲት ወር ጀምሮ ማንነታቸው ባልታወቁ አካላት ተይዘው እና ደብዛቸው ጠፍቶ እንደቆየ የተገለጸው የፌዴሬሽን ምክር ቤትና የአማራ ክልል ምክር ቤት አባል አቶ አብታሙ በላይነህ ከትናንት በስቲያ ማክሰኞው ረፋድ ላይ ወደ ቤታቸው እንደተመለሱ በቤተሰቦቻቸው አስታውቀዋል የኢትዮጵያ ሰብአዊ መብቶች ኮሚሽንም የምክር ቤት ተመራጩ እና የአማራ ብሔራዊ ንቅናቄ አብን ማዕከላዊ ኮሚቴ አባሉ አቶ ሀብታሙ ከቤተሰቦቻቸው ጋር መቀላቀላቸውን አረጋግጠዋል። ይሁን እንጂ ቤተሰቦቻቸውም ሆኑ የኢትዮጵያ ሰብአዊ መብቶች ኮሚሽን አቶ ሀብታሙ በማንና የት ተይዘው እንደቆዩ መረጃው እንደሌላቸው ገልጸዋል። የአሜሪካ ድምፅ አቶ ሀብታሙ በላይነህ ደብዛቸው ጠፍቶ የቆዩበትን ሁኔታና ወደ ቤታቸው መመለሳቸውንም ከራሳቸው አንደበት በት ለማረጋገጥ ያደረገው ጥረት ለጊዜው አልተሳካም። ከአማራ ክልል ምክር ቤትና ከፌዴራል ፖሊስ ተጨማሪ መረጃ ለማግኘት ያደረግነው ጥረትም እንዲሁ አልተሳካም። የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል የኢትዮጵያ ሕዝብ ተወካዮች ምክር ቤት ተመራጭ የሆኑት አበባው ደሳለው ከቅርብ ዓመታት ወዲህ እየተባባሰ የመጣው ሰዎችን የማገትና አስገድዶ የመሰወር ድርጊት እንደሚያሳስባቸው ለአሜሪካ ድምፅ ተናግረዋል። መስፍን አራጌ ዝርዝሩን ያሰማናል። ባለፈው የካቲት 22 ቀን 2016 ዓ ም በአዲስ አበባ ከተማ ከሚገኘው መኖሪያ ቤታቸው ለስብሰባ ብለው እንደወጡ ባልታወቁ አካላት ተይዘውና ደብዛቸው ጠፍቶ እንደቆየ ሲገለጽ የቆየው የፌዴሬሽን ምክር ቤትና የአማራ ክልል ምክር ቤት ተመራጭ የሆኑት አቶ ሀብታሙ በላይነህ ከስድስት ወራት በኋላ ወደ ቤታቸው መመለሳቸውን ቤተሰቦቻቸው ተናግረዋል። ታናሽ እህታቸው ደብሪቱ በላይነህ ለአሜሪካ ድምፅ በስልክ እንደገለጹት ለመንፈቀ ዓመት ያህል ያሉበት ሳይታወቅ የቆዩት የአማራ ብሔራዊ ንቅናቄ አብን ፓርቲ ማዕከላዊ ኮሚቴ አባሉ አቶ ሀብታሙ ከቤት ቤተሰቦቻቸው ጋር የተገናኙት ከትናንት በስቲያ ማክሰኞ ሐምሌ ሰባት ቀን ሁለት ሺ አስራ ስድስት ዓመተ ምሕረት ረፋድ ላይ ነው። በሰባት ነው የመጣው። ማክሰኞ ድንገት ነው የመጣው። ደወለልን፣ በቃ መጣ፣ ተቀበልን። ደህና ነው፣ እግዚአብሔር ይመስገን። በጉዳዩ ላይ የጠየቅናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ተጠባባቂ ዋና ኮሚሽነር ራኬብ መሰለ በስልክ የጽሁፍ መልእክት በሰጡን ምላሽ አቶ ሀብታሙ ከስድስት ወራት በኋላ ተለቀው ወደ ቤታቸው መመለሳቸውን አረጋግጠዋል። ይሁን እንጂ የምክር ቤት አባሉ አቶ ሀብታሙ በማንና የት ደብዛቸው ጠፍቶ እንደቆየ መረጃ እንደሌላቸው ተጠባባቂ ዋና ኮሚሽነሯ በጽሁፍ መልእክታቸው ገልጸዋል። ይህንኑ አስመልክተን ከራሳቸው ከአቶ ሀብታሙ እንደበት ለመስማትና ለማረጋገጥ ብንሞክርም አልተሳካልንም። ታናሽታቸውም በማንና የት ተይዘው እንደቆዩ መረጃ መረጃ የለኝም ሲሉ መልሰዋል። እኛ ምንም እሱን ሲጀመር መምጣቱን ነው እንጂ እንትን ያለ እሱን ዝርዝር ጉዳይ እሱንም አልጠየቅ ነው። ለምን እሱንን በቃ መምጣቱን ነው እኛ የፈለግ ነው። ታናሽ እህታቸው ደብሪቱ ወንድማቸው ያሉበት ሳይታወቅ እንደወጡ በመቅረታቸው ቤተሰቡ ጭንቀት ውስጥ ነበር ሲሉ ተናግረዋል። ኧረ በቃላት ለመግለጽ ይከብዳል። በጣም ብዙ ቦታ ተሰቃይተናል። ቤተሰቡን በቃ ትልቅ በሽታ ውስጥ ነው የነበረው ግን እግዚአብሔር ይመስገን። የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል በህዝብ ተወካዮች ምክር ቤት የምክር ቤት ጉዳዮች አማካሪ የሆኑት አበባው ደሳለው በአቶ ሀብታሙ መገኘት የተሰማቸውን ደስታ ገልጸው በሰላሳ ስድስተኛው ህዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ አቶ ሀብታሙ ያሉበት እንደማይታወቅ ጠቅሰው ለጠቅላይ ሚኒስትር አብይ አህመድ ጥያቄ ማቅረባቸውን ያስታውሳሉ። በተለይ ሀብታሙ በላይ ጉዳይ በተለየ ሁኔታ ከአንድ ወር ከምናምን በፊት ለጠቅላይ ሚኒስቴሩ አቅርቤ ነበረ። ጥፋት ካጠፋ እንኳን ወንጀል ከሰራ ህጋዊ የሆነ እስር ቤት ታስሮ ፍርድ ቤት ቀርቦ መከራከር እንዲችል ቤተ ዘመዱም ሊጠይቀው መሆን ነበረበት። የአድል እንዳላገኘ የት እንደታገት እንደማይታወቅ ከካሲ ሀያ ሁለት ጀምሮ ይሄንን ገልጬ ነበረ፣ እና በመፈታቱ ደስተኛ ነኝ። ነገር ግን መጀመሪያም የተደረገው ነገር ስህተት ነው። እንደዚያ ቤት መንገድ ዜጎች መታገት የለባቸውም። የሚታሰሩበት ቦታ መሰወር የለበትም። አሁንም ሌሎች የፖለቲካ እስረኞች እንዳሉ ነው የተለያየ ጊዜ የሚነገረው የታሰሩበት የማይታወቅ እንዳሉ በይፋ የሀብታሙ በላይነህ ጉዳይ እንደወጣ እንጂ ሌሎችም እንዳሉ ነው የሚገለጸው። ስለዚህ በፍጹም መኖር የለበትም ማናገተው የሚለው ሌላ ምርመራ የሚፈልግ ጉዳይ ነው። እኛ ግን እንደ ህዝብ ተወካይ የምንለው መንግስት ዜጎች በሰላም ወጥቶ መግባት ማረጋገጥ መሰረታዊ ስራው ነው። በወቅቱ ጠቅላይ ሚኒስትሩ አቶ ሀብታሙን አስመልክቶ ለቀረበው ጥያቄ የሰጡት ምላሽ አልነበረም። የምክር ቤት አባሉ አቶ አበባው ከቅርብ ዓመታት ወዲህ በስፋት ይስተዋላል ያሉት የሰዎች መታገትና መሰውር እንደሚያሳስባቸው ሳይገልጹ አላለፉም። ዜጎች እየታገቱ በሚሊዮን ብር እንደሚጠየቅባቸው ነው። የራሴ ከዚህ በፊት በምክር ቤት ያቀረብኩበት ሁኔታ አለ እና ይሄ የሚያሳዝነው ነገር ላለፉት አምስት ዓመታት የሚደረግ ድርጊት ነገር ግን እስካሁን ያልተቀረፈ ነገር ነው። ሀገሪቷ ሰላም የሚፈለግ ከሆነ ይህ ነገር ለአንድና ለመጨረሻ ጊዜ ሊቆም ይገባል። በዚህ ላይ ቁርጠኛ አቋም መንግስት የማይወስድ ከሆነ ለራሱ ለገዢው ፓርቲም ለገዢው መንግስትም የሚሆን ነገር አይደለም። ዜጎች እንዲሁ ከቦታ ቦታ ተዘዋውሮ መስራት ካል ሉመኖር መኖር ካልቻሉ የዜጎች አመፅ እንዲተኝነት ነው እንጅል የሚጨምረው የተረጋጋ አገር ሊኖረን አይችልም። በቅርቡም በተለይ ከአዲስ አበባ ወደ አማራ ክልል በሚወስደው መንገድ ላይ ከአዲስ አበባ፣ ኦሮሚያ አዲስ አበባ ደቡብ የተለያዩ አካባቢዎች በርካታ ጊዜ እገታዎች እንደተፈጸሙ የምናውቀው ነገር ነው። በቀጥታ መንግስትም አምኖ በሚዲያ የሚናገረው ነገር ነው። በጉዳዩ ላይ ተጨማሪ መረጃ እንዲሰጡን የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄላን አብዲን በስልክ ለማግኘት ያደረግነው ጥረት አልተሳካም። ሆኖ ሆኖም አቶ ሀብታሙ ለስብሰባ ብለው እንደወጡ አለመመለሳቸውን አስመልክቶ የዛሬ ስድስት ወር ዘገባ የሰራው የአሜሪካ ድምፅ ግለሰቡ በፖሊስ ተይዘው እንደሆነ ለአቶ ጄላን ጥያቄ አቅርቦላቸው ነበር። በወቅቱም አቶ ጄላን መረጃ እንደሌላቸው መግለጻቸውን በዘገባችን ማካተታችን ይታወሳል። የአማራ ክልል ምክር ቤት ጽፈት ቤት አመራሮችን ለማግኘት ጥረት ብናደርግም ስብሰባ ላይ መሆናቸው ተገልጾልናል። አቶ ሀብታሙ ባለፈው የካቲት 22 ቀን 2016 ዓ ም ለስብሰባ ብለው ወደ ወጡበት ቦታ ከማምራታቸው አስቀድሞ በዚያው ቀን ጠዋት አራት ኪሎ አካባቢ የሚገኘው ቢሯቸው ገብተው እንደነበር፣ ከረፋዱ አምስት ሰዓት በኋላ ግን ስልካቸው እንደተዘጋ፣ ቤተሰቦቻቸው ከቀጣዩ ቀን ጀምሮ ቢያፈላልጓቸውም ያሉበት እንዳልታወቀ የአቶ ሀብታሙን የቅርብ ጓደኛ ጠቅሶ የአሜሪካ ድምፅ ዘግቦ ነበር። በስድስተኛው ዙር ብሔራዊ ምርጫ ከአማራ ክልል ምዕራብ ጎጃም ዞን ቋሪት ወረዳ የአብን ፓርቲን በመወከል ለክልል ምክር ቤት የተመረጡት አቶ ሀብታሙ በላይነህ ክልሉን በመወከል የፌዴሬሽን ምክር ቤት አባልም ናቸው። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ። መስፍን አራጌ እናመሰግናለን። በቀጣዩ ዘገባ ደግሞ በመካከለኛው ምስራቅ ስለሚደረገው የሰላም ንግግር እናልፋለን። በጋዛ የተኩስ አቁም እንዲደረግና ጦርነቱ ወደ ቀጠናው እንዳይስፋፋ ለማድረግ ዓለም አቀፍ አሸማጋዮች በቃጣር መዲና ዶሃ በመምከር ላይ ናቸው። ከዩናይትድ ስቴትስ ግብጽና ቃጣር የተውጣጡ አደራዳሪዎች ከእስራኤሉ ጋራ የተገናኙ ሲሆን ሐማስ በንግግሩ ላይ እንደማይገኝ ትናንት ሮቡ አስታውቋል። ነገር ግን ከንግግሩ በኋላ የሐማስ ተወካዮች ከአሸማጋዮች ጋራ ሊገናኙ እንደሚችሉ ተነግሯል። ንግግሩ ነገ አርብም ሊቀጥል እንደሚችል ዋይት ሀውስ ዛሬ አስታውቋል። የቪኦኤ የዋይት ሀውስ ቢሮ ኃላፊ ፓትሲ ዊዳኩስዋራ እና ዳና ዊሊያምስ ዘገባቸውን ልከዋል፤ እንደሚከተለው ተጠናቅረዋል። በዶሃ ለንግግር የቀረበው የተኩስ ማቆም ሐሳብ በፕሬዚደንት ጆ ባይደን ባለፈው ግንቦት የቀረበና ሦስት ደረጃዎች ያሉት ፍኖተ ካርታ ነው። ለስድስት ሳምንታት ተኩስ ማቆም የእስራኤልም ጦር ሰዎች በብዛት ከሚገኙባቸው የጋዛ ሰርጥ ማስወጣትና ታጋች ሴቶችን አዛውንቶችንና ሌሎችም የተጎዱ ታጋቾችን አስለቅቆ በምትኩ ፍልስጤማውያን እስረኞችን መፍታት የሚል ነው። በአሜሪካ አሸባሪ በሚል የተፈረጀው ሐማስ በንግግሩ ላይ እንደማይገኝ አስታውቋል። ኦሳማ ሐምዳን የሐማስ የፖለቲካ ኦፊሰር ናቸው። ናኑ ነሐኑ ነተወቅ አን የእቲና ምን አልውሰጣ ማ ዩፊድ እስራኤል የቀረበላትን ሐሳብ መቀበሏን አሸማጋዮቹ እንደሚነግሩ እንጠብቃለን እናም ማንኛውንም ንግግር አዲስ ድርድር ስለመጀመር ሳይሆን ተግባራዊ በሚደረግበትና የቀን ገደብ በሚቆረጥበት ላይ ማተኮር አለበት። ትላንት ረቡ ከዜና ሰዎች ጋር የተገናኙት የዋይት ሀውስ ቃል አቀባይ ካሬን ዣንፔር ንግግሩ እንደሚካሄድ ያላቸውን ተስፋ ገልጸው ነበር። ትኩረትን ለመሳብና ፍላጎትን ለማንጸባረቅ ሲባል በአደባባይ የሚደረጉ ንግግሮች ሊኖሩ ይችላሉ። ያንን ከዚህ በፊት ታዝበናል አዲስ አይደለም። ፕሬዝደንት ጆ ባይደን በበኩላቸው ሰላም ማምጣት አስቸጋሪ እንደሆነ ተናግረዋል። ከባድ እየሆነ መጥቷል። ኢራን የምታደርገው እናያለን። ጥቃት ይፈጸም እንደው እናያለን። ተስፋ ግን አልቆርጥም። የሐማሱ መሪ ኢስማኤል ሐንየህ በቅርቡ ትሄራን ውስጥ መገደላቸውን ተከትሎ ኢራን በእስራኤል ላይ የበቀል ጥቃት ትፈጽማለች የሚለው ስጋት እንዳለ ነው እስራኤል ለጥቃቱ ኃላፊነት ባትወስድም በርካቶች ጥቃቱ በእርሷ እንደተፈጸመ ያምናሉ። ከኢራንም ሆነ ከአጋሯ ሄዝቦላ የሚመጣን ማንኛውም ጥቃት ለመመከት አሜሪካ ተጨማሪ ወታደራዊ ኃይሏን ወደ ቀጠናው አስጠግታለች። ሄዝቦላ እስራኤል ላይ የሚፈጽመውን ጥቃት አጠናክሮ ቀጥሏል። የባይደን ልዑክ የሆኑት ሐሞስ ሆችስቲን ትላንት ረቡዕ ቤይሩት ነበሩ። የምናባክነው ጊዜ የለም። ጉዳዩን ለማዘግየት የትኛውም ወገን ምንም ምክንያት የለውም። ሁለቱም ተፋላሚ ወገኖች አንዱ ሌላኛውን ስምምነት ላይ ላለመድረስ ምክንያት እንደሆነ ይናገራሉ። የእስራኤል መንግሥት ቃል አቀባይ ዴቪድ መንሰር ሃማስ ተጨማሪ ጉዳዮችን እያነሳ ስምምነት አልፈጽም ያለው ሐማስ ነው። ባለፈው መስከረም 262016 ዓ ም ሐማስ ጥቃት ከፍቶ 1200 ሰዎችን ገድሎ 250 የሚሆኑትን ደግሞ አግቶ መውሰዱን ተከትሎ እስራኤል በጀመረችው ወታደራዊ ዘመቻ እስካሁን የሞቱት ፍልስጤማውያን ቁጥር ከ40 ሺህ ማለፉን በዌስት ባንክ የሚገኘው የጤና ሚኒስቴር ዛሬ አስታውቋል። ከሟቾቹ ውስጥ አብዛኞቹ ሴቶችና ሕፃናት መሆናቸውን የፍልስጤማውያን ባለሥልጣናት ሲያስታውቁ፣ እስራኤል በበኩሏ አብዛኞቹ ተዋጊዎች እንደሆኑ ትገልጻለች። ይህ በእንዲህ እንዳለ አንድ የእስራኤል ከፍተኛ ባለሥልጣን በአጨቃጫቂዋ ኢየሩሳሌም ከተማ የሚገኘውን አላቅሳ መስጊድ ጎብኝተው በመቶ የሚቆጠሩ ተከታዮቻቸው ጋር የአይሁድ ጸሎት ማድረጋቸው ከፍተኛ ቁጠን ቀስቅሷል። የእስራኤል ብሔራዊ ደህንነት ሚኒስትር የሆኑት ኢታማር ቤን ገቪር እና በመቶ የሚቆጠሩ ተከታዮቻቸው ድርጊቱን በመፈጸማቸው አሜሪካ፣ የተባበሩት መንግስታት ድርጅት እንዲሁም የመስጊዱ የበላይ ጠባቂ የሆነችው ጆርዳንን ጨምሮ በርካታ የአረብ አገራት ውግዘት አሰምተዋል። ባለሥልጣኑና ተከታዮቻቸው በእስራኤል ፖሊስ ታግዘው መስጊዱን በመውረር የአይሁድ ጸሎት ማድረጋቸው ትንኮሳ ነው ስትል አሜሪካ ድርጊቱን አውግዛለች። ወደፊት ተስፋ የሚደረገው ፊልስጤማውያን ሀገር እንዲመሠርቱ እና ሀገር እንዲኖራቸው እስራኤልም ከቀጠናው ሀገራት ጋር ይበልጥ የምትቀናጅበትን መንገድ መፍጠር ነው። ያ ተስፋ እውን ለመሆን ጊዜ ይወስዳል። በቅድሚያ ግን አሁንም ለመጨበጥ አስቸጋሪ ሆኖ የቀጠለውን የተኩስ ማቆም ስምምነት መፈጸም ነው። ፓትሲ ዊዳኩስ ዋራ እና ዳና ዊልያምስ ላላኩስ ዘገባ። እንግዲህ ወልደነኝ ዋሽንግተን ዲሲ። ቀጥሎ ደግሞ በአሜሪካ ምርጫ ላይ ስለተጠናቀረ አንድ ዘገባ እንሰማለን። በዚህ ሳምንት ይፋ የተደረጉ ሁለት ሪፖርቶች ዩናይትድ ስቴትስ ውስጥ የሚካሄደውን ፕሬዝደንታዊ ምርጫ ለማደናቀፍ የሚደረገው ጥረት መጨመሩን ይፋ አድርገዋል። መረጃ ማዛባት፣ የፖለቲካ ብጥብጥና ማስፋራት እየጨመረ መሆኑንም ሪፖርቶቹ አመልክተዋል። የአሜሪካ ድምጿ ቨሮኒካ ባልደራስ ግሌሲያስ ያደረሰችንን ዘገባ ስመኝሽ የቆየታ ታሰማናለች። እንደ አውሮፓያን አቆጣጠር በ2024 በዩናይትድ ስቴትስ ከሚካሄደው ፕሬዚዳንታዊ ምርጫ በፊት አሜሪካዊ መራጮች ሀሰተኛ መረጃ በሚያሰራጩ የሀገር ውስጥ ተዋናዮች ኢላማ መደረጋቸው እየጨመረ መምጣቱን ፍሪደም ሀውስ የተሰኘው የሰብአዊ መብት ተሟጋች ቡድን በዚህ ሳምንት ይፋ ያደረገው የምርጫ ስጋትና ተጋላጭነት ሪፖርት አስታውቋል። በተቋሙ የቴክኖሎጂና የዲሞክራሲ ከፍተኛ ተመራማሪና ተንታኝ የሆኑት ኪያን ቬንስቴንሰን የችግሩን ስፋት ያብራራሉ። በዩናይትድ ስቴትስ ውስጥ የሴራ ጽንሰ ሀሳቦችና አሳሳች የፖለቲካ መረጃዎችን የሚያስተላልፉ በርካታ ሰዎች አሉ። ለምሳሌ ሰባ ከመቶ የሚሆኑ ሪፐብሊካኖችና ወደ ሪፐብሊካን ፓርቲ የሚያጋድሉ መራጮች እንደ አውሮፓውያኑ አቆጣጠር በ2020 የተካሄደው ፕሬዚደንታዊ ምርጫ ውጤት ሕጋዊ አይደለም በሚለው የሴራ ጽንሰ ሐሳብ ተጠልፈዋል። አሁን ደግሞ እንደ አውሮፓውያኑ አቆጣጠር በ2024 ከሚካሄደው ምርጫ በፊት ተመሳሳይ ትርክት ብቅ እያለ ነው፣ የበላይነትም እያገኝ ነው። ከዚህም በተጨማሪ በኢንተርኔት አማካኝነት በምርጫ አስፈጻሚዎች ላይ የሚፈጸሙ ዛቻዎችና ማስፈራሪያዎች እንዲሁም የፖለቲካ ብጥብጦች መጨመራቸውንም ከአሜሪካ ድምጽ ጋር ባደረጉት ቆይታ አብራርተዋል። Uh, political candidates experiencing direct attacks በቀድሞው ፕሬዚደንት ዶናልድ ትራምፕ ላይ የተደረገውን የግድያ ሙከራ ጨምሮ በፖለቲካ እጩዎች ላይ ቀጥተኛ ጥቃት ሲደርስባቸው አይተናል። ትኩረት ባላገኙ ቡድኖች ላይ የሚደረጉ የጥላቻ ንግግሮችና የጥላቻ ወንጀሎችም እየጨመሩ ነው። ቬስቴንሰን አክለው የድምፅ መስጫ መሰረተ ልማቱ እስካሁን የተጠበቀ ቢሆንም በኮምፒውተር ላይ የሚደረጉ የሳይበር ጥቃቶች ግን አሳሳቢ መሆናቸውን ይገልጻሉ። the most vulnerable targets are በዋናነት ተጋላጭ የሆኑት ኢላማዎች የምርጫ ዘመቻዎችና ሰዎች ስለ ድምፅ አሰጣጥ መረጃ የሚያገኙባቸው ድረገጾች ናቸው። በአሁኑ ወቅት የአሜሪካ የፌዴራል ምርመራ ቢሮ ወይም ኤፍቢአይ በትራምፕና በባይደንና ሀሪስ መካከል በተደረገው የምርጫ ዘመቻ ወቅት በኢራን ተደርጓል ስለተባለው የጠለፋ ሙከራ ምርመራ እያካሄደ ነው ሪከርድ ፊውቸር የተሰኘው የኮምፒውተር ደህንነትን የሚቆጣጠር ኩባንያ በበኩሉ በኢራን በሩሲያና በቻይና በስውር የሚደረጉ ጎጂ ተጽዕኖች እየጨመሩ መምጣታቸውን አስታውቋል እነዚህ ጎጂ ተግባራት ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስን በመጠቀም ትክክለኛ ያልሆኑ ጽሑፎችን በማዘጋጀት መደበኛውን የዜና ማሰራጫ መገናኛ ብዙሃንን መስለው በተዘጋጁ ድረ ገጾች ላይ ማሰራጨትን እንደሚያካትትም አመልክቷል። በኩባንያ ውስጥ ጥናት አጥኚ የሆኑት ሾን ማይነር ስለ ጉዳዩ ያብራራሉ። በተዛማጅ የመንግስት ጂኦፖለቲካዊ ዓላማዎች ላይ በመመስረት ወደ አንድ አቅጣጫ ያዘነበለ ፖለቲካዊ ሁኔታ ውስጥ የሚፈልጉትን ውጤት በሚያስገኝ መልኩ ግፊት በማድረግና የእነሱን ፍላጎት የሚያንጸባርቁት እነዚህ ጂኦፖለቲካዊ ዓላማዎች በአሸናፊነት ከሚያጠናቅቀው እጩ ጋር እንዲዛመድ በማድረግ ይሰራሉ። እነዚህ ጥረቶች ታዲያ ምን ያክል ውጤታማ ናቸው? ለሚለው ጥያቄ ማይነር ሲመልሱ በአሁኑ ወቅት እነዚህ እንቅስቃሴዎች የምርጫ ውጤቶች ላይ ተጽዕኖ ማሳደራቸውን የሚጠቁሙ በታሪክ የተደገፈ ተጨባጭ መረጃ የለንም። ያም ሆኖ ግን ባለሙያዎች የዩናይትድ ስቴትስ መራጮች ዙሪያቸውን ነቅተው እንዲጠብቁና በተለያዩ ድረገጾች ስያሜና በሚያወጣቸው መረጃዎች ውስጥ ሰዋሰዋዊ ወይም የፊደል ግድፈቶች አለመኖሩን እንዲያስተውሉ ይመክራሉ። እነዚህ ስህተቶች ካሉ ግን ምናልባት ሐሰተኛና ተመሳስለው የተሰሩ ድረገጾች ሊሆኑ ይችላሉ። በቬሮኒካ ባልደራስ ለተጠናከረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ ከአሜሪካ ድምፅ ስርጭታችን እንደቀጠለ ነው። በቀጥለን ደግሞ ከአረብ ሀገር ስለተመለሱ ኢትዮጵያውያን አጭር ዘገባ ይኖረናል። በአረብ ሀገር ያሳለፉት ሕይወት ከሚነገረው በላይ ከባድ ነበር ሲሉ ይገልጹታል። ከብዙ ልፋትና ጥረት በኋላ ወደ አገራቸው ለመመለስ የበቁ ሴቶች ወደ አገር ቤት ከተመለሱ በኋላ ህይወታቸውን ለመለወጥ የሚያደርጉት እንቅስቃሴ አስመልክቶ ያነጋገራቸው የደሴው ባልደረባችን መስፍን አራጌ ተከታዩን ዘገባ ልከዋል። ፎዚያ አበረ ደሴ ከተማ ነው ተወልዳ ያደገችው። ከአምስት እህትና ወንድሞቿ ጋር ገና ህፃን ሳለች ወላጅ አባቷን በሞት ማጣቷን የምታስታውሰው ፎዚያ በአነስተኛ ገቢ ቤተሰቡን መግበው ለማደር ደፋ ቀና የሚሉት እናቷ ድካም ስላሳሰባት በትምህርቷ የመግፋት ፍላጎቷን ለጊዜው ለመግታት መገደዷን ትናገራለች። ቤተሰቧን የማገዝና ህይወቷን የመለወጥ ሀሳብ የሰነቀችው ወጣቷ በ2003 ዓመተ ምህረት ላይ ሰራተኞችን ወደ አረብ ሀገራት በሚልክ ኤጀንሲ አማካይነት ወደ ሳዑዲ አረቢያ ቀናች። ሆኖም ከኤጀንሲው እንደተነገራት እርሷም እንደጠበቀችው ህይወት አልጋ ባልጋ አልሆነላትም። ስራ ጫና ነበረው። እንደዛ ሆኖ ልጠፋ ሞክሬ ነበር ጠፍቼ ደግሞ ለፖሊስ ነው ቀጥታ እጄን ስጦት፣ ወደ ሀገር መግባት ስለምፈልግ ማለት ነው። እና ሰዎቹ የያዙኝ ቀጥታ ፖሊስ የጠራው ሰዎቹ አሰሪዎችን ማለት ነው። እዛ መልሰው ወደ ቤት ወሰዱኝ። መልሰው በወሰዱኝ ሰዓት ደግሞ ሴትዮዋ ማታለው ገላለው አልች ብዙ ፈተና ማለት ነው። ለስድስት ዓመት በሳዑዲ አረቢያ ስትቆይ ህይወት ከሚነገረው በላይ ከባድ ነበር ትላለች ፎዚያ። የስራ ጫና እረፍት ማጣትና ጭንቀት ተደራርበው የጤና ችግር እንዳስከተለባት አክላለች። ወደ ኤጀንሲ ያለ ስኪያ ዛ ሌላ ቦታ ቀየሩኝ። እዛም ሁኜ ደግሞ ታማምኩ፣ ስኳር መጣ። በጣም ልጆቹ ብዙ ነበሩ፣ ብዙ ፈተና ነበር። እናትና ባት ስምንት ቤተሰብ ነው። ቤቱ ደግሞ ሶስት ደረጃ ነው፣ ወደ ፎቅ ማለት ነው። ገጠር አካባቢ ነው፣ ብርድ አለ። በዛ ላይ መኪናም ታሳጥበኝ ነበር። ብዙ ፈተና ማለት ነው። ከዛ በኋላ ነው ወደ ጅዳ የሚባለው ሀገር የመጣት ጅዳ ሆኖ ያው አባ ወጣ ያለ ገጠር ማለት ነው። እናቴን ለማገዝ ነው ሄድኩት ግን እንደዛም ሆኖ ለተወሰነ ጊዜ ብርን በእጅ ስለማይሰጡኝ የማገዝ ምንትን አልነበረኝም። የጤና ችግሯ ተባብሶ ራሷ አንስታ ሳዑዲ ላይ የወደቀችው ፎዚያ ተአምር በሚመስል መልኩ ራሴን ያገኘሁት በኢትዮጵያ ቦሌ አውሮፕላን ማረፊያ ውስጥ ነበር ትላለች። በ2009 ዓ ም እዛኔ ተወድቄ ሽንት ቤት ቤተሰብ አያውቅም ነበር። እና ከባድ ነው። እዚህ ላይ ስናወራው ቀላል ይመስላል። ስመጣ ግን ኤርፖርት ላይ ነው በአየር መጥቼ ያገኘሁት ስነቃም ሪፖርት ነበረኩኝ። ካብሜን የመጣሁት ራሴ ብዙ ጊዜ ሆስፒታል ታይኒቻለ። ውጭ ሀገር ለራሱ ማለት ስትነቃ፣ ያው ብቻህን ሰው የለም፣ አማርኛ የሚወራ የለም። በጣም ብዙ ችግር ማለት ወርቅ ነበር ያዞረኝ ነበር እንደዛ ነገር። እንደዛም ሆኖ እዛ ስንሄድ ዋና አላማችን እዚህ አልፎ ልንመጣለን ነው ያ ግን ከብዙ እንትን አየር ላይ ብዙ ልጆች አይተናል እያበዱ ምንም ታስረው የሚ የሚመጡ ልጆች አሉ። ባህር ላይ ባህር ብልቶች የሚኖሩ ልጆች አሉ። እኔ ደሞ አልሐምዱሊላህ ደህና ነኝ፣ በሰላም መጥቻለሁ። አሁን እኔ ስኳር በሽተኛ ነኝ፣ ግፊት በሽተኛ። እንደዚህ ዓለም መክራንቺ ሁሉ ነበር የሚሄደው እኔ ማለት ነው። እና ለእህቶች የምመክረው ነገር በህገይም ሆነ በእንትን አገራችን ላይ የሆነ ነገር ቢፈጠር ጥሩ ነው። በደቡብ ወሎ ዞን የአምባሰል ወረዳ ተወላጇና የደሴ ከተማ ነዋሪዋ አረጋሽ ሞላ ዱባይን ለሰባት ወራት እንደቆየችባት ትናገራለች። በቀን ስራ የሚተዳደረውን የትዳር አጋሯንና ከትዳሯ ያፈራችውን አንድ ልጅ ለማሳደግ ወደ ዱባይ ያቀናቸው አረጋሽ ዋናው በህይወት ተርፌ ወደ አገሬ መመለሴ ነው ብላለች። በሶስተኛ ቀን የምግብ ሳልበላ ከፎቅ ሁሉ ተንከባልዮ ወዲቅ። አሁን ጉልበት አሁን ድረስ ችግር አለበት። የደረጃው ጫፍ መጥቶ ማለት ነው ከቆሻሻ ገንዳ በፌስታል ያለ ምግብ አንስቼ የበለ ይበከናለህ ማለት ነፍስህን ለማቋቋም ሙቀት ነው። ስራ ብዛት አለ ፎቅ ከምድር ብለህ ነው የምሰራ ሌላውን ትተው እንኳ ከኢትዮጵያ ኩጫም አለቀ ግሬ ላይ ደሞዝ ምን በደሴ ከተማ ብቻ ፎዚያንና ረጋሽን የመሳሰሉ ከሶስት ሺ አራት መቶ በላይ ከአረብ ሀገራት የተመለሱ ሰዎች መኖራቸውን የከተማዋ ስራና ስልጠና መምሪያ የተመላይ ሰራተኞች ክትትልና ድጋፍ ባለሙያ አቶ አስፋው አምባው ለአሜሪካ ድምጽ አስታውቀዋል። ከክልሉ የሚመደብ ባጀት ባለመኖሩ እነዚህን ምላሾች በአግባቡ ለማቋቋም አልተቻለም፣ የሚሉት አቶ አስፋው ይህ ደግሞ ከሀገር ለመውጣት የሚወስኑ ሰዎች ቁጥር በየጊዜው እንዲጨምር ምክንያት መሆኑን አስረድተዋል። የኛ ክልል ችግር ነው። በጀት አልተመደበልም፣ ግን ትኩረት አልሰጠውም። ስለዚህ ያ በዚያ ምክንያት የተፈጠረ ችግር ነው እንጂ ሌሎች ክልሎች አንስ ሄደናል፣ አዋሳ ሄደናል፣ ተሞክሮ ለማየት ሞክረናል። የሚገርም ነገር፣ በተደራጀ መንገድ ማሰልጠኛ ሰረ ተዘጋጅቶ የህይወት ክህሎት ስልጠና ይሰጣቸዋል። አጠቃላይ የንግድ ክህሎት ስልጠና ይሰጣቸዋል። ወደ ስራ ሲገቡ ሁሉ በተሟላ መንገድ ነው የሚሰራው። የአማራ ክልል ስራና ስልጠና ቢሮ አመራሮችን በስልክ ለማግኘት ሙከራ አድርገን ስልካቸው ሊሰራልን አልቻልም። ይሁን እንጂ በጣት የሚቆጠሩ አገር በቀል ግብረሰናይ ድርጅቶች ተመላሾችን በማቋቋምና ስልጠና በመስጠት የተወሰነ ድጋፍ በማድረግ ላይ መሆናቸውን አቶ አስፋው ገልጸዋል። ፓዴት የሚባለው ግብረሰናይ ድርጅት ተፈናቃዮች የራሳቸውን ስራ እንዲሰሩ ስልጠናና የገንዘብ ድጋፍ ካደረገላቸው ተመላሾች ውስጥ ፎዚያ እና አረጋሽ ይገኙበታል። ፎዚያ በመዋቢያ ቁሳቁስና አልባሳት፣ አረጋሽ ደግሞ በእንቁላል ችርቻሮ ስራ። አረጋሽ አሁን ህይወትን መኖር ጀምር ያለው ትላለች። ሁለታችንም ወጣት ስለሆን እግዚአብሔር ይመስገን ጉልበት አለን። ምንም ነገር ባይኖረ እሱ የሚያገኝ ያጣውን ሰርቶ ቀበሌም ድጋፍ አድርጎልን የቀበሌ ቤት አገኘን። ከዛ በኋላ ሁለት ልጆችን ወልጄ አሁን ልጆችን ይሄው እንቁላል እየቸረቸርኩ እያሰድግ አዎ፣ አሁን ሶስተኛ ልጅ ወልጄ፣ ሶስተኛ ልጅ አሁን ሶስት አመቱ። ከዛ በኋላ ነው በቃ ህይወት የጀመርኩት ማለት ትችላለህ በአጠቃላይ ማለት ነው። ፎዚያ ደግሞ ምንም ቢሆን በሀገር ላይ ሰርቶ መለወጥ እንደሚሻል ታስረዳለች። ፓዴት በአስተማረን ትምህርት እየሰራን ነው። ትንሽ የሚብረድ ድጋፍ አድርገውልናል። እርግጥ ሰባት ሺ አምስት ሺ ሰጥተውናል። ያንን ገዛ አድርገውልናል። ተበድሬኞችን ሱቅ የከፈትኩት እርግጥ ይከብዳል። እኛ ሀገር ኖሮ በጥቅሉ ምለው ማንም ሰው ካልስሽጥን ብናድርግ ሰርክ ብንኖር በባህዴት የክትትልና ስልጠና ባለሙያ የሆኑት አሰለፍ አየለ በደሴ ከተማና በደቡብ ወሎ ዞን የቃል ወረዳ አካባቢዎች ያሉ የአረብ ሀገራት ተመላሾችን ለማቋቋም ድርጅታቸው ጥረት እያደረገ መሆኑን ጠቁመዋል። ተመላሾቹም የሚያሳዩት የስራ መነሳሳትና የስነ ልቦና ጥንካሬ አበረታች እንደሆነም ያብራራሉ። ብዛኞቹ ስታያቸው በህገ ወጥ ሄደው የመጡ ናቸው። ድሮ ስራ ሲባሉ ስራን የሚንቁ ነበሩ። ግን እዛ ደርሰው ከመጡ በኋላ ትንሽ ነገር የጀበና ቡና ተሰርቶ ትልቅ ደረጃ መድረስ እንደሚቻል ከትንሽ ነገር ተነስቶ ትልቅ ደረጃ መድረስ እንደሚቻል ያየንበትና የተለወጡም አሉ። ምክንያቱም እኛ ስናደራጃቸው እኛ ስናስገባቸው ምንም አይነት ስለ ገንዘብ አያያዝ ክህሎት የሌላቸው በህይወታቸውን መምራት የማይችሉ ነበሩ። ግን አሁን በተለያየ አቅጣጫ ስንሄድ ህይወታቸውን እየመሩ ትዳር ይዘውን ከጀበና ጀበና ቡና ወደ ሻይ ቤት፣ ወደ ቁርስ ቤት ከትንሽ የኮስሞቲክስ ወደ ሌላ ልብስ ቤት ምናምን እንደዚህ ያደጉና ብድር እስቲ ከኛ ባመቻቸንላቸው እንትን ብድር ሉ ተበድረው እየሰሩ እየተለወጡ ነው ያሉት። ሰዎች በህጋዊም ሆነ በህገወጥ መልኩ ወደ አረብ ሀገራት ከሚንቀሳቀሱባቸው አካባቢዎች መካከል በአማራ ክልል የደቡብ ወሎ የሰሜን ወሎና የኦሮሞ ብሔረሰብ አስተዳደር ዞኖች ከፍተኛውን ቁጥር እንደሚይዙ በዘርፉ የተደረጉ ጥናቶች ያመለክታሉ። ለአሜሪካ ድምጽ ለተጠ የተጠናቀረው ዘገባ መስፍን አራጌ ከደሴ። ቀጣዩ ደግሞ ሳይንስና ቴክኖሎጂን የተመለከተ ዘገባ ነው። ወደ ናይጄሪያ ተጉዘን ግብርናን በዘመናዊ ቴክኖሎጂ ለመቀየር የሚደረገውን ጥረት እንቃኛለን። ከምግብ ዋስትና እጦት ጋር ከምትታገለው ናይጄሪያ ወጣቶችና ትናንሽ የንግድ ተቋማት የግብርናውን ዘርፍ በቴክኖሎጂ ለመቀየር ጥረት እያደረጉ ነው። ለምሳሌ በካዱና ግዛት የሚኖረው ሸምሰዲን ጅብሪል የሰብል በሽታዎችን ለመለየት የሚያስችል ሰው አልባ አውሮፕላን ድሮን፣ ፈጥረዋል። አልሀሰን አባላ ከአቡጃ ያደረሰን ዘገባ ነው። ስምበኝሽ የቆየት አቅርበዋለች በናይጄሪያ ሰሜን ምዕራብ ግዛት ካዱና ከተማ ውስጥ በሚገኝ አነስተኛ የስራ ቦታ ውስጥ የ24 ዓመቱ ሻምሱዲን ጅብሪል እና የስራ አጋሮቹ የሰብል በሽታዎችን መለየትና ጸረ ተባይ መድኃኒቶችን መርጨት የሚችሉ ሰው አልባ አውሮፕላኖችን ወይም ድሮኖችን መፍጠር ችለዋል። እንደ አውሮፓያን አቆጣጠር በ2022 የተደረገ ሀገር አቀፍ የግብርና ጥናት እንደሚያሳየው የናይጄሪያ ገበሬዎች እስከ 80 በመቶ የሚደርሰውን ሰብላቸውን በተባይና በበሽታ ተዋል። ጅብሪል እንደሚለው ግን ቮራ ሮቦቲክስ የተሰኘው አነስተኛ የንግድ ተቋሙ ቀልጣፋ የግብርና አሰራሮችን በማስተዋወቅ እገዛ እያደረገ ነው። ወጪ ቆጣቢ ምርቶችን ለመስራት አገር ውስጥ የሚገኙ ቁሳቁሶችን እንጠቀማለን። ይህ ለምሳሌ እኛ አገር ውስጥ የሰራ ነው ሰው አልባ አውሮፕላን ነው። ዋናው ትኩረታችን ግብርና ነው። ለገበሬዎች እንዴት መፍትሄ እንደምናመጣላቸው እና በእርሻቸው ላይ በሽታዎች ሲከሰቱ እንዴት ማወቅ እንደሚችሉ ለመርዳት የምናስብበት ጊዜ አለ። ሰው አልባ አውሮፕላኑ የሰብል ፎቶዎችን አንስቶ ጅብሪል ከቡድኑ ጋር በመሆን ወደ ፈጠረው መተግበሪያ በመላክ ውጤቱን በደቂቃዎች ውስጥ ተንትኖ እንደሚያቀርብ ጅብሪል ይናገራል። መተግበሪያው የበሽታውን ምልክቶችና ለእርሻ ቦታው ሊደረግ የሚችለውን ሕክምና ዘርዝሮ ያሳያል። በተጨማሪም ኬሚካሎችን እንዴት መጠቀም እንዳለባቸውም ያሳያል። ምናልባት የተለየ አይነት ኬሚካል ያስፈልጋል። ለሳር ነው ወይስ ለነፍሳት ነው የሚለውን ይለያል። እንደ አውሮፓያን አቆጣጠር በ2024 ብቻ ዝንጅብል አምራች ገበሬዎች ከሰባት ሚሊዮን ዶላር በላይ የሚያወጣ ሰብል በበሽታ አጥተዋል። አነስተኛ ደረጃ አርሶ አደር የሆነው ላዋል ኢብራሂም ድንቡሺያ እንደሚለው የሰብል በሽታዎችን ቀድሞ መለየት አለመቻል አርሶ አደሮችን ለከፋ ችግር ዳርጓቸዋል። ኡራባ የሰብል በሽታዎችን የሚያቅሰዋል። በአውሮፕላን ብናገኝ በጣም ይጠቅመናል። እንደ አርሶ አደር በሽታው ሲጀመር ስለሚያሳየውን ምልክት ብዙም አናውቅም። ከተባባሰ በኋላ ስላለ ሁኔታ ነው የምናውቀው። ይሄ ማሽን እንዴት እንደሚበር እና ስራውን እንደሚሰራ ማየት በእውነቱ ለእኛ መልካም ዜና ነው። የናይጄሪያ መንግስት የቴክኖሎጂ አጠቃቀምን በግብርናው ዘርፍ ለማስተዋወቅ የበለጠ መስራት እንደሚችል የግብርና ባለሙያዎች ይናገራሉ። ከነዚህ አንዱ ሕዝቅኤል ቡሎስ ዶካ፣ ለምሳሌ እንደ በሽታ መመርመሪያው አይነት ቴክኖሎጂ በናይጄሪያ የምግብ ዋስትና ለማምጣት በሚደረገው ጥረት ውስጥ ትልቅ ለውጥ ሊያመጣ ይችላል ይላሉ። የናይጄሪያን ግብርና መቀየር የሚችሉ በርካታ የፈጠራ ውጤቶች አሉ። ነገር ግን በስልጣን ላይ ያሉት እንዴት ይቀበሉታል? እንዴት ወደፊት ይገፉታል? እንዴት እንዲያድግ ይታገላሉ? ጅብሪልና ቡድኑ ፈጠራቸውን ወደ መላ ሀገሪቱ ለማስፋት ከመንግስትና ከግሉ ዘርፍ ድጋፍ እንደሚያገኙ ተስፋ ያደርጋሉ። በአልሀሰን ባላ ለተጠናከረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። ወደ እንግሊዝ ስንዘልቅ ደግሞ የብሪታንያ ባለስልጣናት በዚህ ወር መጀመሪያ ላይ በአገሪቱ ከተሞች የተቀሰቀሰውን የቀኝ አክራሪ ተቃውሞ መነሻ ለማወቅ እየሞከሩ ነው። አንዳንዶች ዘረኝነትና ማህበራዊ ሚዲያ ላይ የሚሰራጩ የአስ ዜናዎችን ምክንያት ናቸው ይላሉ። ሌሎች ደግሞ ስር የሰደዱ ማኅበራዊና ኢኮኖሚያዊ ኃይሎች ስራ ነው ይላሉ። ሄንሪ ሪጅዌል ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል። ብሪታንያን ባናወጠው የሰባት ቀናት ብጥብጥ ሱቆች ተዘርፈው የህዝብ ሕንፃዎች ተቃጥለዋል። ነጭ ባልሆኑ ሰዎች ባለቤትነት የተያያዙ ንግዶች ኢላማ ሆነዋል። መስጊዶች በጸረ ሙስሊም ሰዎች የጥቃት ማዕበል ደርሶባቸዋል። ጥገኝነት ጠያቂዎችን አሳርፈዋል የተባሉ ሆቴሎች ተቃጥለዋል። ካሪና የጸረ ኢሚግሬሽን ተቃዋሚ ናት። ደህንነታቸው ከተጠበቁ ሀገሮች በህገ ወጥ መንገድ በጀልባ የሚመጡ ሰዎች ጉዳይ እንዲያበቃ እንፈልጋለን። እስካሁን ከሁከቱ ጋር በተያያዘ ከአንድ ሺህ በላይ ሰዎች ታስረዋል። ሁከቱ የተቀሰቀሰው በሊቨርፑል አቅራቢያ በሚገኘው ሳውስፖርት ከተማ ውስጥ በሚገኝ አንድ የዳንስ መማሪያ ክፍል ውስጥ የስድስት፣ የሰባትና የዘጠኝ ዓመት ዕድሜ ያላቸው ሶስት ልጆች በአሳዛኝ ሁኔታ በስለት ተወቅተው በመሞታቸው ነው። መጀመሪያ ላይ ቻናል 3 በተባለ ምንነቱ ባልታወቀ ድረገጽ ላይ ገዳዩ በትንሽ ጀልባ ተሳፍሮ ወደ ሀገር የገባ ሙስሊም ጥገኝነት ጠያቂ ስደተኛ ነው የሚል የሐሰት ዘገባ ወጣ። የውሸት ዜናው በፍጥነት በማኅበራዊ ሚዲያ ተሰራጨ። በሰዓታት ውስጥ በሳውስፖርት ብጥብጥ ተነሳ። ወደ ሌሎች ትናንሽና ትላልቅ ከተሞችም ተዛመተ። አናንድ ሜነን በለንደን ኪንግስ ኮሌጅ የዓለም አቀፍ ፖለቲካ ፕሮፌሰር ናቸው። የመጀመሪያው ብጥብጥ የተጀመረው በሐሰት ወሬ ላይ ተመስርቶ ነበር። በተወሰነ ደረጃ ማህበራዊ ሚዲያውን መውቀስ ተገቢ ነው ብዬ አስባለሁ። ብዙ ታዛቢዎች ሁከቱ የሚመራው ስር በሰደደው በማህበረሰቡ መካከል ባለው መከፋፈል ነው ይላሉ። ስቴፋኒ አሊስ ቤከር የለንደን ከተማ ዩኒቨርሲቲ የማህበረሰብ ሳይንስ ምሁር ናቸው። እነዚህ በአሁኑ ጊዜ በብዙ ሀገሮች ውስጥ የምታዩቸው ውጥረቶች ናቸው። እዚህ ውስጥ የብሔርተኝነት ስሜቶች በተነሳሱበት፣ ሰዎች ወደ ኋላ እንደተረሱ በሚሰማቸው እንደ ዩናይትድ ስቴትስ ያሉ ሀገሮችንም በተወሰነ ደረጃ እጨምራለሁ። ተቺዎች አንዳንድ የቀኝ ክንፍ ፖለቲከኞች በተለይም የጸረ ኢሚግሬሽን ሪፎርም ፓርቲ መሪ ኒጀል ፋራጅን ብጥብጡ እንዲባባስ ይሰራሉ ሲሉ ወንጅለዋል። ፋራጅ ይህን አጥብቀው ያስተባብላሉ። ፋራጅ ከዚህ ቀደም በዩቱብ ቻናላቸው ላይ ጥገኝነት ጠያቂዎችን የሚያስተናግዱ ሆቴሎችን ዝርዝር አሳውቀዋል። ሁከቱ ከተጀመረ ጊዜ ጀምሮ በመላው ብሪታንያ የቀኝ አክራሪዎችን የተቃወሙና ከነሱም የበለጡ በጣም ትላልቅ ሰልፎች ተካሂደዋል። በዚህ ሳቢያ ሁከቱ ጋብ ብሏል። ከሁከቱ ጋር በተያያዘ ከአንድ ሺህ በላይ ሰዎች ታስረዋል፣ በመቶዎች የሚቆጠሩ ደግሞ ተፈርዶባቸዋል። በማህበራዊ ሚዲያ ላይ ከሚወጡት ጥፋቶች ጋርም በተያያዘ በርካቶቹ ላይ ክሶች ተመስርተዋል። የማኅበራዊ ሚዲያ መድረኩ ኤክስ ባለቤት ኢላን መስክ እንዲህ አይነት መልእክቶችን በመፍቀዳቸው ትችት ገጥሟቸዋል። እሳቸው ራሳቸው ስለ ቀኝ አክራሪዎቹ ተቃውሞዎች በመድረኩ ላይ በማውጣት የእርስ በርስ ጦርነት የማይቀር ነው ሲሉ ጽፈዋል። የእንግሊዙ ጠቅላይ ሚኒስትር ኪር ስታምር ከዚህ ስርዓት አልበኝነት በኋላ ማኅበራዊ ሚዲያውን የበለጠ መፈተሽ እንዳለብን እስማማለሁ። መንግሥት ብጥብጡ ዳግም ሊፈነዳ እንደሚችል አስጠንቅቋል። አሁንም በለንደን ኪንግስ ኮሌጅ የዓለም አቀፍ ፖለቲካ መምህር አናንድ ሜኖን ዩ ብሪታንያ ባለፉት አስርና አስራ አምስት ዓመታት ውስጥ በጣም ዝቅተኛ የኢኮኖሚ እድገት ነበራት። ኑሯቸውን ለማሸነፍ ለሚታገሉ ብዙ ሰዎች ምንም ያደረገችው ነገር የለም። ይህ ደግሞ ሁከትን በማንኛውም መንገድ ቅርጽ ወይም ይዘት ተገቢ ባያደርገውም ከተፈጠረው ነገር አንጻር ማሰብ ግን ፍጹም ተገቢ ይመስለኛል። አንዳንድ ሰዎችን ከሌሎች ይልቅ ለዚህ የበለጠ ተጋላጭ እንዲሆኑ የሚያደርጉ ሁኔታዎች አሉ ወይ? ሁከቱ በሳውስፖርት ጥቃት በተገደሉት ሕጻናት ቤተሰቦች ላይ ተጨማሪ ጭንቀት ፈጥረዋል። ብሪታንያ ውስጥ የተወለደው የ17 ዓመቱ አክስኤል ሙጋንዋ ሩዳኩባና በአዳጊ ልጃገረዶቹ ግድያ ተከሷል። ክብራትና ክብራን ለአሜሪካ ድምፅ አማርኛ አገልግሎት መልእክት መላክ ከፈለጋችሁ፣ በምን መንገድ እንደምታገኙን እናስተዋውቃችሁ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ ቪኦኤ የአሜሪካ ድምፅ ዘወትር ምሽት በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻነል 57 ዲግሪ ስዌስት ስርጭቱን ከምሽቱ ሶስት ሰዓት ጀምሮ ያስተላልፋል። ለዛሬ ምሽት ያዘጋጀ ነው በዚሁ ተጠቃልሏል። ፕሮግራሙን ከስቱዲዮ በማቀናበር አብራን ያመሸችው ብርሃን ኃይሉ የምሽቱ ዋና አዘጋጅ ቆንጅት ታዬ ሳስተናግዳቸው ያመሻችሁት እንግዲህ ለነ ነገ ምሽት በተመሳሳይ ሰዓት ከምሽቱ ሦስት ሰዓት እንገናኝ። መልካም ምሽት።